ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አምሽታችኋል። ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ መንገድ የሚተላለፍላችሁ ፕሮግራም ነው። አስተናጋጅ ሰለሞን ክፍሌ ይሆናለው። ጽዮን ግርማ ፕሮግራሙን ትመራለች። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና ካዳነች ፍስሐ እየንስማ የምዕራብ አፍሪቃ ወታደራዊ ኃይሎች ዋናው መሠረታቸው ናይጄሪያ የሆነውን የቦኮ ሐራም አማጽያንን ለመዋጋት ዝግጁ መሆናቸውን የተባበሩት መንግሥታት ድርጅት ገልጿል። የተባበሩት መንግስታት ድርጅት ልዩ የምዕራብ አፍሪቃ ተወካይ መሐመድ ኢብን ቻምባስ ለረጅም ጊዜ ሲጠበቅ የቆየው በቦኮሐራም ላይ የተባበረ ዘመቻ የማካሄዱ ተግባር አሁን ዝግጁ ነው ብለዋል። የዝናቡ ወራት እንዳበቃ ሳምሳ በተባለው ጫካ የሚገኙትን የቦኮሐራም ሰፈሮችን የማጥቃት እቅድ እንዳለው ተገልጿል። ከቅርብ ጊዜያት ወዲህ የናይጀሪያና የቻድ ወታደራዊ ኃይሎች አማጽያኑን እያሳደዱ እንዲደበቁ ማድረጋቸው ተዘግቧል። ይሁንና አጥፍቶ ጠፊዎች በሰሜን ምስራቅ ናይጄሪያ፣ በኒጀርና በካሜሩን ሲቪሎችን መግደል ቀጥለዋል። የበኒን፣ የኒጀር፣ የቻድ፣ የካሜሩንና የናይጄሪያ ወታደሮችን ያቀፈው የምዕራብ አፍሪካ ወታደራዊ ኃይል በአፍሪቃ ህብረት ይደገፋል። በቅርቡ በሰሜን ካሜሩን በተመሰረተው የዩናይትድ ስቴትስ ወታደራዊ ሰፈር ላይ ያሉት ድሮኖች ማለት ሰው አልባ ተዋጊ አይሮፕላኖች በአየር ስለላ ይረዷቸዋል። የማዕከላዊ አፍሪቃ ጊዜያዊ ፕሬዚደንት በሀገሪቱ መዲና ወገን የለየ ግጭት ቢኖርም በመጪው ታህሳስ ወር ፕሬዝዳንታዊ ምርጫ መካሄድ አለበት ብለዋል። ፕሬዚደንት ካትሪን ሳምባ ፓንዛ ሀገሪቱ በሁለት ዓመታት ግጭት የደረሰውን ውድመት መልሳ ለመጠገን ዝግጁ ናት ብለዋል። እንደ አውሮፓ አቆጣጠር በመጪው ታህሳስ 13 ቀን ፕሬዚዳንታዊ ምርጫ ለማካሄድ እቅድ ተይዟል። ሶስት የባንጉ ነዋሪዎች ከሙስሊም ሰፈራቸው ሲወጡ በተሰባሰቡ ሰዎች ተገድለዋል። የአይን ምስክሮች እንደሚሉት በዛኑ ዕለት አንድ ክርስቲያንም ተገድሏል። በያዝነው ሳምንት ባንጉ ውስጥ ተቃዋሚዎች ተቃውሞዎች ያካሄዱ 11 ሰዎች ተገድለዋል። ትላንት በብዙ መቶዎች የሚቆጠሩ ሰዎች በመዲናይቱ የሚካሄደውን ግጭት በመቃወም ዋናውን መንገድ ዘግተው ውለዋል። የሶሪያ መንግስት ኃይሎች በመዲናይቱ አጠገብ በአማጽያን በተያዘ ነዋሪዎች በሚበዙበት መንደር ላይ ሚሳኤል ተኩሰው ቢያንስ አርባ ሰዎች እንደተገደሉ ተገልጿል። የሶሪያን የሰብአዊ መብት ጉዳይ የሚከታተለው ቡድን ዶማ ላይ በተፈጸመው ጥቃት አንድ መቶ የሚሆኑ ሰዎችም እንደቆሰሉ ጠቁሟል። የሞቱ ሰዎች ብዛት ሊጨምር እንደሚችል ቡድኑ አክለበታል። የሶሪያ መንግስት እስካሁን ባለው ጊዜ ስለ ጥቃቱ የተናገረው ነገር የለም። የተቃዋሚዎች አማጽያን ዱማ ላይ ከመንግስት ኃይሎች ጋር የተኩስ ልውውጥ ያካሄዱ ቆይተዋል። የመንግስት ኃይሎች በዱማ ላይ በሚያካሄዱት ጥቃት በብዙ ሲቪሎች ላይ ሞትና ጉዳት ሲያደርሱ ቆይተዋል። ኢየሩሳሌም ውስጥ ዛሬ ሁለት እስራኤላውያን የሃይማኖት ተማሪዎችን በቢላ እያጠቃ የተባለ ፍልስጤማዊ በጸጥታ ኃይሎች በተተኮሰበት ጥይት ቆስሏል። ዛሬ ቀደም ሲል ደግሞ ሁለት ሌሎች ፍልስጠማውያን ሄብሮን አጠገብ በሚገኘው ኬላ ላይ አንድን ፖሊስ በቢላ አጥቅተዋል በሚል እንደተተኮሰባቸው ተገልጿል። አንደኛው ሲገደል፣ ሌላው ደግሞ እንደቆሰለ፣ አንድ ፖሊስም እንደቆሰለ አንድ የእስራኤል ፖሊስ ቃል አቀባይ ጠቁሟል። አድማጮች ዜናችን ዜላ በቃ። አዳነች ፍስሐዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22 ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። በደቡብ ሱዳን የተፈጸሙ የሰብአዊ መብት ጥሰቶችና የጦር ወንጀሎችን የሚዘረዘረው ሪፖርት ይፋ መደረጉን እንደሚቀበለው በሪያክ ማቻር የሚመራው የተቃዋሚዎች ቡድን ለተጠያቂነትና ለፍትሕም ዝግጁ ነን ብሏል። በተፈጸሙት ወንጀሎች ተሳታፊ የሆኑ የመንግሥትና የተቃዋሚ ባለሥልጣናት ተጠያቂ የሚደረጉበት ሁኔታ ዘመናዊም ሆነ ባህላዊ መልክ ሊኖረው እንደሚችል ደግሞ በአፍሪካ ሕብረትና በኢትዮጵያ የደቡብ አፍሪካ አምባሳደር ይናገራሉ። እስክንድር ፍሬው ተከታዩን ዘገባ ልኳል። ሲጠበቅ የነበረው ለስድስት ወራትም መዘግየቱ የተገለጸው የአፍሪካ ህብረት የደቡብ ሱዳን አጣሪ ኮሚሽን ሪፖርት ይፋ የተደረገው በትናንትናው እለት ነው። የደቡብ ሱዳን ግጭት ከተቀሰቀሰበት እንደ አውሮፓውያን አቆጣጠር ከታህሳስ 2013 ጀምሮ በመንግስትም ሆነ በተቃዋሚው ቡድን የተፈጸሙ የሰብአዊ መብት ጥሰቶችን እና የጦር ወንጀሎችን እንዲያጣራ የተቋቋመው ኮሚሽን የተጠቀሱት ተግባራት መፈጸማቸውን አረጋግጧል። የግጭቱ ዋነኛ ቦታዎች እንደነበሩ በገለጻቸው አራት ግዛቶች ላይ ያተኮረው ኮሚሽኑ ግድያ፣ አስገድዶ መድፈር፣ ጾታዊ ጥቃቶች፣ ማሰቃየትና የመሳሰሉት ወንጀሎች በሁለቱም ወገኖች መፈጸማቸውን አመልክቷል። ከሪፖርቱ ጋር ባይያያዝም ለወንጀሉ ተጠያቂ ናቸው ያላቸውን የመንግስትና የተቃዋሚ ባለስልጣናት ስም ዝርዝር ማዘጋጀቱንም አመልክቷል። በቀድሞው ምክትል ፕሬዝዳንት በዶክተር ሪያክ ማቻር የሚመራው ተቃዋሚ ቡድን ለተጠያቂነትና ለፍትህ ዝግጁ ነን ብሏል። ቡድኑ ዛሬ ባወጣው መግለጫ ካለፈው ሐምሌ ጀምሮ ሪፖርቱ ይፋ እንዲደረግ ሲጠይቅና ሲንቀሳቀስ መቆየቱን አስታውሷል። የተጠያቂነትና የፍትህ ሂደቱ በተገቢው መንገድ ይሄድ ዘንድ አስፈላጊውን ሁሉ እንዲያደርጉም ለአባላቱና ለደቡብ ሱዳን ህዝብ ጥሪ አቅርቧል። ተፈጸመ በተባለው የጦር ወንጀልና የሰብአዊ መብት ጥሰት ላይ ተሳታፊ የነበሩ የመንግስትና የተቃዋሚ ወይም የአማጽያኑ ባለስልጣናት በምን መልክ ተጠያቂ እንደሚደረጉ ግን ሪፖርቱ በጥልቀት አላብራራም። ይህንኑ የሚያስፈጽም የአፍሪካ የሕግ ስልት እንዲቋቋም ግን ሀሳብ አቅርቧል። ጉዳዩ በቀጥታ የሚመለከተው የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አባል የሆኑት በኢትዮጵያና በህብረቱ የደቡብ አፍሪካ አምባሳደር ኤን ንሺንጋ ከተጠያቂነት አንጻር የሪፖርቱ የመፍትሄ ሀሳብ የተለያዩ ነጥቦችን ያካተተ መሆኑን አመልክተዋል። ኮሚሽን ሪኮንሲሊሽን የዚህ ኮሚሽን ዓላማ ምን ነበር? ይህ ኮሚሽን እርቅ፣ ወደ ቀድሞ የተሻለ ሁኔታ መመለስና ተጠያቂነት እንዲኖር ማድረግ ነው። ስለዚህ መፍትሄ ሀሳቦችን፣ እርቅን፣ ወደ ተሻለ ሁኔታ መመለስንና ተጠያቂነትን የተመለከቱ ናቸው የሚሆኑት። ከጥቂት ሳምንታት በፊት ሪፖርቱ ለአፍሪካ ህብረት የሰላምና የጸጥታ ምክር ቤት ይፋ ሲደረግ ቪኦኤ ያነጋገራቸው አምባሳደሩ አጥፊዎቹን ተጠያቂ ለማድረግ ዘመናዊውም ሆነ ባህላዊው አሰራር ተግባራዊ ሊደረግ እንደሚችል ጠቁመዋል። የተለያዩ የተጠያቂነት አይነቶች ወይም ገጽታዎች አሉ። የወንጀል ክስ የመመስረት ተጠያቂነት፣ የሽግግር ጊዜ ፍትህ። ልንመለከታቸው የሚገቡ የተለያዩ አይነት የፍትህ አሰጣጥ ሁኔታዎችም ይኖራሉ። ባህላዊ መንገዶችን መሰረታቸው ያደረጉ አፍሪካውያን ማህበረሰቦች ለአመታት ሲያደርጉት የቆዩት እነዚህ ሁሉ ልንመለከታቸው የሚገቡ ናቸው። አንድ አይነት ብቻ አይደለም። ክስ መመስረት፣ ዳኛ ፊት ማቅረብና የማስቀጣት ብቻ አይደለም። ሪፖርቱ ይፋ እንዲደረግ ጥሪ ሲያደርጉ የቆዩት ከደቡብ ሱዳን መንግስት ይልቅ ተቃዋሚዎቹ ናቸው። መግለጫ በማውጣትና ሪፖርቱን በመቀበልም ቀዳሚ ሆነዋል። መንግስት እስካሁን የሰጠው አስተያየት፣ ያወጣው መግለጫ የለም። ጅምላ ጭፍጨፋ አልነበረም የሚለው የሪፖርቱ ክፍል ግን ለእነዚሁ የመንግስት ባለስልጣናት እፎይታ ሳይሰጥ አይቀርም፣ ቀደም ሲል ከተሰጡ አስተያየቶችና በእነርሱ ላይ ሲቀርቡ ከነበሩ ክሶች በመነሳት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አርባ የሚበልጡ የአፍሪካ ርዕሳነ ብሔራት የተካፈሉበት የህንድና አፍሪካ መሪዎች ጉባኤ ኒው ዴልሂ ውስጥ ተካሂዷል። አንያና ፓስሪካ ከስፍራው ያጠናቀረው ዘገባ ህንድ በጉባኤው ላይ ከአፍሪካ ጋር ያላትን ፖለቲካዊና ምጣኔ ሀብታዊ ትስስር ለማጥበቅ ጥረት አድርጋለች ይላል። የአፍሪካን ልማት የሚረዳ የአስር ቢሊዮን ዶላር ብድር መመደቧንም ህንድ ይፋ አድርጋለች። ቆንጅታየ ታቀርበዋለች። ሀገራቸውንና አፍሪካን ባለም አቀፍ ምጣኔ ሀብት ሁለቱ ብሩህ የተስፋና የመልካም እድል ስፍራዎች ሲሉ የጠሯቸው የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ በአጋርነት ለብልጽግና እንሰራለን ሲሉ ቃል በመግባት ለአፍሪካ ሀገሮች እጃቸውን ዘርግተዋል። ፍሪካ አፍሪካን ከካይሮ እስከ ኬፕ ታውን ከማራካሽ ከሞምባሳ በማገናኘት እንረዳለን። መሠረተ ልማታችሁን፣ የኃይል ምንጭና የመስኖ ልማታችሁን በማሳደግ እናግዛለን። የአፍሪካ ሀብት ዋጋ በማሳደግና የኢንዱስትሪና የመረጃ ቴክኖሎጂ ፓርኮችን በማቋቋምም እንረዳለን። ይህ ሶስተኛው የህንድና የአፍሪካ የመሪዎች ጉባኤ ህንድ ከምንጊዜው የሚበልጥ ከፍተኛ የዲፕሎማሲ ጥረት ያደረገችበት ከመሆኑም በስተቀር ሀምሳ አራቱም ሀገሮች ተወካዮች ልከው ተካፍለውበታል። በጉባኤው ላይ ከተሳተፉት ርዕሰ ብሔራት መካከል የደቡብ አፍሪካው ፕሬዝዳንት ጄኮብ ዙማ የዚምባብዌው ሮበርት ሙጋቤ፣ የናይጄሪያው ሞሐማዱ ቡሃሪና የግብፁ አብደልፋታህ ኤልሲሲ ይገኙባቸዋል። ብዙዎቹ መራሄ መንግስታት በትናንት ማታው ኦፊሴላዊ የራት ግብዣ ላይ የህንድን በቀለማት የደመቀ የሀገር ባህል ልብስ ለብሰው ታይተዋል። በአፍሪካ እጅግ የጠነከረ መሰረት እየጣለች እንዳለችው እንደ ቻይና ሁሉ ህንድም ከአህጉሪቱ ጋር የጠበቀ የምጣኔ ሀብት ትስስር ለመመስረት ትሻለች። ህንድ ይህን የምታደርገው በአፍሪካ ግዙፍ የተፈጥሮ ሀብት በተለይም ደግሞ በነዳጅ ዘይት ሀብቷ ለመጠቀም ስለምትፈልግ ነው። በእርግጥም ህንድ ከአፍሪካ ጋር ያላት የንግድ ትስስር በእጥፍ ጨምሮ ባለፉት አስር ዓመታት ውስጥ ሰባ ቢሊዮን ዶላር ቢደርስም ከአፍሪካ ሀገሮች ጋር በአመት በሁለት መቶ ቢሊዮን ዶላር ከምትናገደው ከቻይና ጋር ግን አይወዳደርም። ጠቅላይ ሚኒስትር ሞዲ በዚህ ንግግራቸው የሀገራቸውንና የአፍሪካን የንግድና የመዋለነዋይ ትስስር እየተጠናከረ መሆኑን አውስተዋል። ሀገራቸው ለአፍሪካ ሀገሮች የአስር ቢሊዮን ዶላር ብድር መመደቧን የገለጹት ጠቅላይ ሚኒስትሩ የአፍሪካን ልማት ለማገዝ ባላት ቁርጠኝነት ለእርዳታ የሚውል ሌላ ስድስት መቶ ሚሊዮን ዶላር መድበናል ሲሉ ይፋ አድርገዋል። ህንድ ለአፍሪካ ሀገሮች የምትሰጠው አብዛኛው እርዳታ የሚውለው ጤና ጥበቃን፣ ውድ ያልሆኑ መድኃኒቶችን አቅርቦት፣ ግብርናና ቴክኖሎጂን በመሳሰሉ ዘርፎች ላተኮሩ ቴክኒካዊና ትምህርታዊ ተቋማት ነው። ጠቅላይ ሚኒስትር ሞዲ በንግግራቸው በመጪው ህዳር ወር ፈረንሳይ ፓሪስ ላይ በሚካሄደው የመሪዎች የአየር ንብረት ጉባኤ ይፋ ሊያደርጉ ባቀዱት የፀሐይ ኃይል ባለጸጋ ሀገሮች በሚለው ህብረት የአፍሪካ ሀገሮች እንዲተባበሩ ጥሪ አቅርበዋል። ህንድ እና አፍሪካ ያሉ በብዙ አስር ሚሊዮኖች የተቆጠሩ መኖሪያ ቤቶች ፀሐይ ስትጠልቅ በጨለማ ይዋጣሉ። በህዝቦቻችን ሕይወት ብርሃን እንዲፈነጥቅ የኤሌክትሪክ ኃይል እንዲያገኝም እንፈልጋለን። ነገር ግን ያን ማድረግ የምንፈልገው የክሊማንጃሮን በረዶ አቅልጦ በማያጠፋ የጋንጋን ወንዝ የሚመግበው የበረዶ ግግር በማይደመስስና ደሴቶቻችንን በማያወድም መንገድ ነው። የህንዱ መሪ በተጨማሪም ኒውዴልሂና አፍሪካ በዓለም አቀፍ የንግድ ድርድሮች ውስጥ የታዳጊ ሀገሮች ስጋቶች መንጸባረቃቸውን ለማረጋገጥ በአንድ ድምፅ እንዲናገሩ ተማጽነዋል እንደ ተባበሩት መንግስታት ድርጅት ባሉ ተቋማት የለውጥ እርምጃ እንዲካሄድም ግፊት እንዲያደርጉ ጥሪ አቅርበዋል። ተከታዩ ዝግጅት የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢው ሰሎሞን አባተ። ጤና ይስጥልኝ የተከበራችሁ አድማጮች የሰሞኑን የተፈጥሮ እንዲሁም የሳይንስና ቴክኖሎጂ መረጃዎችን ላካፍላችሁ በቅድሚያ ቴክኖሎጂ ሳይንስና ፖለቲካ የኢንተርኔት ቅድሚያ ምርመራ ወይም ሳንሶር በዓለም ዙሪያ ተጠናክሮ ቀጥሏል ፍሪደም ሃውስ የሚባለው ነፃ የክትትል ቡድን ትናንት ረቡዕ ጥቅምት 17 2008 ዓ ም ለአምስተኛ ተከታታይ ዓመት ባወጣው ሪፖርቱ ነው ይህንን ያለው ኢንተርኔት ላይ የሚወጡ መረጃዎችን ሳንሱር እያደረጉ ያሉ ሀገሮች ቁጥር እየጨመረ ነው። ፍሪደም ሃውስ እንደሚለው ሀገሮቹ ታዲያ መረጃዎቹን የሚያወጡ ግለሰቦች ወይም ድርጅቶች ኢንተርኔት ላይ የሚሰቅሏቸውን ይዘቶቻቸውን እንዲያነሱ ያስገድዷቸዋል። ካለበለዚያ ይሉና ሊጠብቃቸው በሚችል የበቀል እርምጃ ያስፈራሯቸዋል። ፍሪደም ሃውስ በዘንድሮ ሪፖርቱ የስድሳ አምስት ሀገሮችን የኢንተርኔት አያያዝና የነፃነት ደረጃ ነው የፈተሸውና ነፃ፣ ነጻ፣ ከፊል ነጻ፣ ነጻ ያልሆነ፣ ፍሪ ፓርትሊ ፍሪ ኖት ፍሪ ብሎ ሀገሮቹን የፈረጃቸው። ለነጻነት ባላቸው ክፍትነት ፍሪደም ሃውስ የተጠቀመው የመቶ ነጥቦችን ድልድል ሲሆን በነጥብ አሰጣጡ ዜሮ ነጻነት ለተትረፈረፈባት ሀገር የተሰጠ ሲሆን መቶ ደግሞ ነፃነት ፍጹም የለባትም ላላት ሀገር የተሰጠ ነጥብ ነው። በዚህ መሰረት በሪፖርቱ ላይ ዜሮም መቶም ያስመዘገበ ሀገር የለም። በነፃነቷ መብዛት ስድስት ነጥብ ያገኘችው አይስላንድ ግን ሰልፉን ትመራለች። እርሷን የባልቲኳ ኤስቶኒያ በ በሰባት ነጥብ፣ ካናዳ በ16 ነጥብ፣ ጀርመን በ18 ነጥብ፣ ዩናይትድ ስቴትስ በ19 ነጥብ ተከታትለው ከአንደኛ እስከ አምስተኛ ሆነው በነፃነት አውራነት በመሪነት ቆመዋል። ፍሪደም ሃውስ ነፃነት ፍጹም የሌለባት ባላት የሰልፉ የመጨረሻ ቋሚ ቻይና በ88 ነጥብ ነፃ ያልሆነች የመጨረሻዋ ሀገር ስትሆን ከእርሷ በጥቂት በጥቂቱ ነፃ ያለመሆን ባህሪ ነጥብ እየጣሉ ኢራንና ሶሪያ በ87 ነጥብ፣ ኢትዮጵያ በ82 ነጥብ፣ ኩባ በ81 ነጥብ የኢንተርኔት ነፃነት ውራዎች ሆነዋል። ለዘንድሮው የአውሮፓ ዓመት ፍሪደም ሃውስ እንደፈተሸው ሪፖርቱ በተጨማሪም የኢንተርኔት ነፃነት ካለፉት ዓመታት ይልቅ በዘንድሮው ዓመት በብዙዎቹ ሀገሮች ማሽቆልቆሉን ሲጠቁም ከእነዚህ ሀገሮች መካከል ዩናይትድ ስቴትስ፣ ካናዳ፣ አውስትራሊያ፣ ጀርመን፣ ፈረንሳይ፣ ጣሊያንን የመሳሰሉ ሐሳብን የመግለጽ ነፃነት ተምሳሌት ተብለው የሚጠቀሱ የአውሮፓና የአሜሪካ ሀገሮች አሉ። የኢትዮጵያ የኢንተርኔት ነፃነት አያያዝ ካለፈው ጊዜ ብሶበታል ወይም አሽቆልቁሏል ፍሪደም ሃውስ እንዳሳየው ኢትዮጵያ ከጎረቤቶቿና ከሌሎቹ የአፍሪካ ሀገሮች ጋር ስትነጻጸር ክትትል ከተደረገባቸው የአፍሪካ ሀገሮች ውስጥ ከኢትዮጵያ ጀርባ ያለ አንድም የአፍሪካ ሀገር የለም። ኬንያ ነጻ ተብላ የተፈረጀች ነጥቧ 29 ላይ የምትገኝ እንደ ፈረንሳይና ጣሊያን ካሉ ሀገሮች የነጻነት ቤተሰብነት ተደባልቃ የተገኘች ሀገር ነች። ደቡብ አፍሪካ በ27 ነጥብ ነጻ፣ ዩጋንዳ በ36 ነጥብ፣ ሩዋንዳ በ50 ነጥብ ዚምባብዌ በ56 ነጥብ፣ ሊቢያ በ51 ነጥብ፣ ናይጀሪያ በ33 ነጥብ፣ ሞሮኮ በ43 ነጥብ ከፊል ነጻ ተብለው የተፈረጁ ሀገሮች ናቸው። ነፃ አይደሉም ተብለው ከኢትዮጵያ ጋር የተፈረጁት ግብፅና ሱዳን በነጥብ ተሽለው ከእርሷ 61 እና 65 የተሰጣቸው ሀገሮች ናቸው። ነጻ አይደለችም የተባለችው 62 ነጥብ ያላት ሩሲያ እና የመጨረሻይቱ ቻይና በየሀገሮቻቸው የኢንተርኔት ነፃነትን የሚያፍኑ ከመሆናቸው በተጨማሪ ሳንሱርን ወይም የኢንተርኔት አፈናን ወደ ውጪ የሚልኩ ወይም ኤክስፖርት የሚያደርጉም ሀገሮች ናቸው ተብለው ተተችተዋል። ሙሉውን ሪፖርትና ተጨማሪ መረጃ ፍሪደም ሃውስ ዌብሳይት ፍሪደም ሃውስ ዶት ኦርግ ላይ ወጥተው። ባለፈው ሳምንት የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የወታደራዊ አገልግሎት ኮሚቴ የመከላከያ መስሪያ ቤቱንና የአሜሪካ ድምፅንና ሌሎች አራት የመገናኛ ብዙሀን አውታሮችን የሚያስተዳድረውን ቢቢጂ በሚል ምህፃር የሚጠራውን የብሮድካስቲንግ የገዥዎች ቦርድን እማኝነቶች አድምጧል። ጉዳዩ እንደ እስላማዊ መንግሥት ቡድን አይነት የተሳካላቸውን የፕሮፓጋንዳ ሰባቂዎች ወይም ፕሮፓጋንዲስቶች እንዴት መጋፈጥና መመከት ይቻላል የሚል ነበር። እናም በተደረሰበት ድምዳሜ የትዊተር መልእክትን በትዊተር መልእክት፣ የፌስቡክ ፖስትን በፌስቡክ ፖስት መመላለስ ለእነርሱ የፕሮፓጋንዳ መልእክቶች ለነ አይሲል ማለት ነው እውቅና ከመስጠት ያለፈ ፋይዳ ሊኖረው አይችልም ተብሏል። በመሆኑም የቢቢጂው ማቴው አርምስትሮንግ ሲናገሩ እንደ ቪኦኤ አይነቶቹ የጆርናሊዝም ወይም የጋዜጠኝነት ስራን የሚያከናውኑ ተቋማት አይሲል የሚያሰራጫቸውን በታሪካዊና የአሁንም ጊዜ ውሸቶች የታጨቁ የፕሮፓጋንዳ መልእክቶችን ሐቁን በማሳየትና ከየስፍራው በመዘገብ ልዩነት ማምጣት እንደሚችሉ ተናግረዋል። የተፈጥሮ አካባቢ። የዓለም የጤና ድርጅት ደብሊው ኤችኦ ባለፈው ሳምንት ባወጣው ሪፖርት አካባቢያችንን የሚበክሉ ጋዞችን መጠን በመቀነስ እኮ በሰው ልጅ ላይ ያለ ጊዜ የሚደርስን ሞት በብዙ መቀነስ ይቻላል ብሏል። ለምሳሌ ጥቀርሻ አዘልጢስ ኦዞንና ሚቴንን የመሳሰሉ በካዮች በብዙ ሊቀነሱ እንደሚገባ ደብሊው ኤችኦ መክሯል። እነዚህ በካዮች በአየር ውስጥ በአካባቢያችን ከተለቀቁበት ጊዜ አንስቶ የሚቆዩት እጅግ ለተወሰነ ጊዜ ቢሆንም የልብና የደም ዝውውር ስርዓት ችግሮችን፣ የመተንፈሻ አካላት መታወክና የሳምባ ካንሰርን ለመሳሰሉ የጤና መመሳቀል ሁኔታዎች ይዳርጉናል። WHO እንደሚለው በእነዚህና በተመሳሳይ የአካባቢ መበከል ምክንያት ከሰባት ሚሊዮን በላይ ቁጥር ያለው ሰው በዓለም ዙሪያ በየዓመቱ ይረግፋል። በካዮቹ ጋዞች በአየሩ ውስጥ ብዙ ጊዜ የማይቆዩ በመሆናቸው መቀነስ ከጀመርን ፈጥነን ልንቀንሳቸው የምንችላቸው ናቸው። አንዴ መቀነስ ከጀመርን ደግሞ ውጤቱን ፈጥነን እናያለን ነው እያሉ ያሉት የደብሊዩ ኤችኦ የአየር ንብረት ጉዳይ ኃላፊ ማሪያ ኔይራ። የአካባቢያችን አየር ሲጸዳና ጤናማ ሲሆን ይሰማናል። የአየር ንብረት ለውጡን ከመፍጠን ይልቅ ወዲያው ማዝገም ሲጀምር እናስተውላለን። የሰውም ጤና ፈጥኑ ሲሻሻል ማየት ትችላላችሁ ብለዋል ኔራ። በነገራችን ላይ እነዛ የተፈጥሮ አካባቢ በካዮች የግብርና ምርትም እንዲያሽቆለቁል እንደሚያደርጉ ልብ ይሏል። ዝርዝር ይዤለው መለሳለሁ። የአየር ንብረት ለውጥ በዛሬ አበባዎች የነገ ፍሬዎች፣ ሕፃናት አስተዳደግ ላይ ያለውን ተጽዕኖና በዚህ ሁኔታ የሰው ዘርና ዓለማችን በዛሬ አያያዝ ወዴት እያዘገሙ መሆናቸውን የሚመለከት ዝርዝር ዘገባ ወደፊት ይጠብቁ። ቴክኖሎጂና ፈጠራ ባለፈ ዝግጅት አስመላሽ ዘፈሩን ይጀሎ እንደነበር አስታወሱ። የራሱን አይሮፕላን እየሰራ ያለው መጪው ሳምንት እሁድ ጥቅምት 28 2008 ዓ.ም ተመረጥ ነው እበራለሁ ያለው ለመሆኑ ስንት ፈጀችበት? ኬ 57 ኤ ብሎ የሰየማት አይሮፕላኑ ለምንስ ፍጥሩን እንዲህ ብሎ ጠራት? ሁሉንም ከውይይታችን ያገኛሉ። አብረውን ይቆዩ። ሰኔ አራት ላይ ሙከራት ነበር፣ ባለፈው ጊዜ እሺ ያኔ ሁለት ፕሮክለር ተሰብሮብኛል። ሲሽከረከር ከኢንጂኑ ጋር ስሞክ ኤግዚት አለ የጭስ ማውጫው ከእሱ ጋር ተገናኝቶ ፍሪክሽን በመፍጠር ተሰብሮብኝ ነበር። ሰኔ አራት ላይ ሰኔ አራት ስልሳ ሺህ ብር ነበር ያወጣሁት። ከዛ በኋላ ደግሞ የተለያዩ ማሻሻያዎችን እያደረኩኝ ወደ ምት ሰማንያ ሺህ ብር ነው አጠቃላይ እስካሁን ያወጣሁት። አስር ሜትር እነሳለሁ ብልሃል። አስር ሜትር ተነስተህ ተመልሰህ ታርፋለህ ወይስ ወደፊት የምታደርገው እንቅስቃሴ አለ? እቻ አሁን አርባ አምስት ሜትር ያህል ትንደረደር እና ትነሳለች አስር ሜትር ያህል ወደ ላይ ከተነሳ በኋላ ሰባ አምስት ሜትር ያህል ትፈልጋለች ለማቀዝቀዝ አይሮፕላኗ ላንዲንግ ላይ እና ያችን ከመሬት አስር ሜትር ያህል ከፍታን መነሳት የፈለግኩት አክቹዋሊ እቺ እስከ አስር ሺህ ጫማ መውጣት ትችላለች ግን እኔ ገና ፓይለት ስላልሆንኩኝ ትሬንድ የሆንኩ ፓይለት ስላልሆንኩኝ የሰለጠንኩ ፓይለት ባለመሆኔ አስር ሜትር በቂ ነው ሳይንሱን ፕሮፍ ለማድረግ ነው እንጂ እና በአፍሪካ ያለውን የአውሮፕላን ስራ አውሮፕላን ከሆነ የሰራኸው መብረር አለበት፣ አልበለዚያ መኪና ነው ማለት ነው። ስለዚህ አውሮፕላን ስለመሆኑ ፕሩፍ ለማድረግ ነው የፈለኩት። አንተ አውሮፕላን እስካሁን ድረስ አብረራህ አታውቅም፣ እና ማብረር እችላለሁ የሚል መተማመን አለህ በራስህ ይህችን አውሮፕላን? አዎ። ለምን ልክ አውሮፕላን ለመስራት ዩቲዩብ እና ጉግል እንደተጠቀምኩት ሁሉ አሁንም ለማብረር፣ አንድ ፓይለት ቀጥታ ወደ ትሬኒንግ አይገባም፣ ወደ አውሮፕላን ማብረር ትሬኒንግ አይገባም። ፍላይት ሲሙሌሽን ይባላል ማስተማሪያ ነው እሱም ቢሆን ተመሳሳይ ማስተማሪያ ነው ማለት ያንን ስላደረኩኝ እችላለሁ የሚል አቅም አለኝ። እስከ አስር ሺህ ጫማ ድረስ መነሳት ትችላለች እቺ አይሮፕላን ማለት መደበኛ የበረራ ከፍታ ድረስ መውጣት ትችላለች ማለት ነው። ማንም ማንም ጄት ሊነሳ በሚችልበት ርቀት ማለት ነው። ከመሬት እስከ አስር ሺህ መውጣት ትችላለች እና ያለ ችግር ኢንጂን ፓወሩ ይቀንስብሃል። ያለ ችግር ግን መልሳ ማረፍ ትችላለች። ከዛ በኋላ ማረፍ ትችላለች። መቶ ሰማንያ ሁለት ኪሎ ሜትር መሄድ ትችላለች። ሬንጆ አንድ የተነሳት ከምታርፈው መቶ ሰማንያ ሁለት ኪሎ ሜትር ፐር ሀወር መሄድ ትችላለች ሄዳ ገና ማረፍ ትችላለች። በሰላም ማረፍ አለባት። አዎ፣ በሰላም ታርፋለች። የጠቀምኩበት ማቴሪያል ዩዝድ የሆኑና ዱሬብል ስላልሆን ነው እንጂ አሁን እኔ ለሲንግል ቴክኦፍ ነው የፈለግኳት። አንዴ በራ እንድታርፍና ከዛ በኋላ ሙዚየም እንድትገባ ነው። ስራ ስራ፣ በጠቅላይ ግን በአሉሚኒየም ከተሰራ ለብዙ ጊዜ ታገለግላለች። ለመሆኑ ከአቪዬሽን ኢንጂነሮች ጋር፣ ከኢትዮጵያ ሲቪል አቪዬሽን ባለስልጣናት ጋር ተገናኝተሃል? አዎ አሁን ግንኙነቱ አለኝ። ከሰኔ አራት በኋላ ጥሩ ድጋፍ እያደረጉልኝ ነው። ኤርላይንስ ውስጥ ያሉ ግራውንድ ቴክኒሽያኖች አሉ። እነሱም ድጋፍ እያደረጉልኝ ነው። ፍቃድ ሰጥተውሃል? ተነስተ እንድትበር? ከየትስ ነው ተነስተ የምትበረው? ወዴት ነው የምታርፈው? ሰንዳፋ አካባቢ ዳቤጌርጌት አየር ማረፊያ የሚባል አለ። ይህን ስያሜ የሰጠው እኔ ነኝ። ሰንዳፋ አካባቢ የሚገኝ በጣም ሰፊ ሜዳ አለ። እዛ ላይ እንሞክራል። ማን ነው ስሙ ያልከው? ዳቤ ጊዮርጊስ አየር ማረፊያ እና ይሄንን የኢትዮጵያ ሲቪል አቪዬሽን ባለስልጣን ያውቀዋል? ያውቀዋል። አሁን ሙከራ ለሲቪል አቪዬሽን ማሳወቅ ያለኝ ይሁንታ አለ። ከሲቪል አቪዬሽን የኦሮሚያ ባለስልጣናት ሲያውቁታል? ለጸጥታም ለሌላም ጉዳይ? አዎ አይ መንግስት፣ አሁን የሰንዳፋ መስተዳደር በዚህ ጉዳይ ላይ ትልቅ ስራ እየሰራ ነው፣ በጸጥታውም አይሮፕላኗ ላይ ማለት ነው። የጥቅምት ሀያ ስምንቱ እንቅስቃሴህ የተሳካ እንደሚሆን በምን እርግጠኛ ነህ? አሁን ፕሩፍ አድርጌያታለሁ። ሰኔ አራት ላይ የነበረው ስህተት ትምህርት ሆኖኛል እና ተመልሼ ወደ ዩቲውብ ነው የተመለስኩት ወደ ጉግል ነው የተመለስኩት እና አውቱን ፕሩፍ የሚለውን አይቸዋለሁ። ፕላስ ደግሞ ኒዘርላንድ ላይ አማካሪዎች አሉኝ ኦንላይን የሚያማክሩኛሉ ዩኒቨርሲቲ እሺ ይሄን ብታደርግ ይሄን ብታደርግ ፐርፎርማንሱ ይጨምራል እያሉ ማለት ነው። ከነሱ ጋር ኮሚኒኬት በማድረግ ይሄኛውን ፐርፎርማንሷን ጨምሬዋለሁኝ። ነዳጅ ምን ያህል ትጠቀማለች? ሰላሳ ሰባት ነጥብ አምስት ሊትር ትጠቀማለች ወይንም አስር ዩኤስ ጋሎን ፊውል በርኑ ሶስት እስከ ጋሎን ፐር ሀወር ነው። በሰዓት ማለት ነው። ከሶስት እስከ አምስት ጋሎን ማለት ከአስራ ሁለት እስከ ሀያ ሊትር ድረስ ምንድን ነው የነዳጁ አይነት የምትጠቀመው? ቤንዚን የምንጠቀመው አሁን የመኪናው ወንጅን ስለሆነ ኮንቨርት ያደረጉት ወደ አይሮፕላን ቤንዚን ነው የምንጠቀመው። አይሮፕላን ከሆነ የተጣራ ኬሮሲን ነው መጠቀም ያለባት መሰለኝ ወደዛ ገና ኮንቨርት አላደርግ ነው። ያንን ማረግ ምንድን ነው ለመሆኑ፣ አቶ አስመላሽ በረጅም ጊዜ መሆን የምትፈልገው እኔ ናሳ ውስጥ ኤሮስፔስ ተመራማሪ መሆን ፈልጋለሁ። ላይክ ቅጠብ እጅጉ እንደነበረበት ከዛ በፊት አሁን ኢን ሆላንድ ሆላንድ ጅ ኤሮስፔስ ኢንጂነሪንግ እንደማይፈቅደውልኛል በአንደርግራጅዌት ኢንሆላንድ ዩኒቨርሲቲ ሆላንድ ዩኒቨርሲቲ የሚባል ያንን አርጌ ናሳ ውስጥ መግባት ፈልጋለሁ። ናሳ ውስጥ ካገለገልኩ በኋላ ተመልሼ ወደ አገር ቤት ተመልሼ የአይሮፕላን መገጣጠሚያ ፋብሪካ እንዲኖረኝ እፈልጋለሁ። እና ኢትዮጵያ ውስጥ መኪና ከመግዛት አይሮፕላን መግዛት ቀላል እንዲሆን አድርገዋለሁ። ለመሆኑ ስለ ቤተሰቦች ትንሽ ንገረኝ እስኪ፣ ምንድን ናቸው ወላጆች? ምንድን ነው የሚሰሩት? ወንድሞች እህቶች ካሉ አሉኝ። ወንድሞች አሉኝ፣ እህት አለችኝ። አባት ያለ፣ እናት እንኳን ሞታለች፣ የዛሬ ሀያ ዓመት ዛስባ ኬ አምስት መቶ ሰባ ያልኩበት የኪሮስ ልጅ አምስት መቶ ሰባ ቀናት ፌቶበት አይሮፕላን ሰራ ለማለት ነው። ወንድሞቼ የተማሩ ናቸው ሁሉም እህቴም ወንድሞቼም ሁሉም የተማሩ ናቸው ሶስት ሲቪል ኢንጂነር አለ፣ ቤት ውስጥ ሐኪም አለ፣ መካኒክ አለ፣ አስተማሪ አለች እና የተማሩ ቤተሰብ ነው ቤተሰባችን። ባሴ በጥሮታ ላይ እንገኝት እና የገቢ ምንጫቸው በጣም ዝቅተኛ ነው። የሚፋዛል አቶ አስመላሽ ዘፈሩ፣ እስቲ እየተመለስኩኝ ደግሞ እንደገና እንደዚሁ አነጋግርሃለሁኝ። ሁኔታህን እድገትህን እየተከታተልኩኝ ለህዝብ ለማሳወቅ ጥረት አደርጋለሁኝ። ህልምህ ምኞትህ እየተሳካ እንዲሆን እመኛለሁ። እኔም በጣም አመሰግናለ ዜር በዛሬ ዘገባዎች ውስጥ የቪኦኤዎቹ ባልደረባዎቼ ሊሳ ሽላይን ጄሲካ በርማን አልቤርቶ ፒሜንታ ማሊ ማካተሪክ እጆች አሉባቸው ሁሉንም ላመስግንና እናንተንም ለዛሬ በዚሁ ልሰናበት ቪኦኤ ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ጤና ይስጥል። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳቸው የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማናት። መልካም ምሽት።